በደቡብ ክልል አማሮ ወረዳና በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ አዋሳኝ ላይ ዳግም በተቆሰቆሰ ግጭት ትላንት የሶስት ሰዎች ህይወት ማለፉንና ንብረት መውደውን የአማሮ ወረዳ የጸጥታ ጽሕፈት ቤት አስታወቀ። በአካባቢው በተደጋጋሚ በሲቪሎች ላይ ጥቃት የሚያደርስ የታጠቀ ኃይል አለ ይላሉ ነዋሪዎች። የገላና ወረዳ ጸጥታ አስተዳደር በበኩሉ የአስተዳደር ወሰን የሚያስከትለው ችግር እንጂ እንደሚባለው የታጠቁ ኃይሎች የሚያደርሱ ጥቃት አይደለም፣ የህዝብ የእርስ በርስ ግጭት ነው ብሏል። ለዝርዝሩ ዮናታን ዘብድዮስ። የአማሮ ወረዳ ጸጥታና አስተዳደር ጽፈት ቤት ኃላፊ አቶ አራርሶ ጅሎ እንዳሉት ትናንት እንደ አዲስ በተጀመረው ግጭት ከጀለው ቀበሌ አንድ አርሶ አደር ሲገደል፣ ሌላው ቆስሏል። አሁን ያው ሰው እሱን መጠባበቅ ነው እንጂ ያው ትላንት ጥቃት አድርሶ ተመልሷል። ወደ ሶስት ሰው ነው ወጡ። ያለፈው አንድ ሰው ቆስሏል። ጀሎ የሚባል ቀበሌ ያው አንድ ሰው ሞቷል። አትክልት እንዳለ በኢሳ ታወድመዋሉ። በተጨማሪም በሌላ ቀበሌ የደረሰውን ጉዳት ተናግሯል። ሱልቆ የሚባል ቀበሌ ነው። ከብት እረኛ የነበረው ከብት ረኛ ገለው ሁለቱንም ከብቶችን ይዘ በርካታ ከብት ነው። ከሰባ በላይ ነው ነው የሚሉት ሌላኛው ዶርባደ የሚባል ቀበሌ ነው ያው ጣጣ ይዞ አንድ ሰው አቁስለዋል። አቶ አራርሶ ጅሎ እንዳሉት ጥቃቱን እያደረሱ ያሉት ታጣቂዎች ያሏቸው ኃይሎች ናቸው። ከያው የታጠቀ ኃይል ነው እነሱ ውስጥ እንዳለ ያው ይታወቃል። ጠረ ሰላም ኃይሉ በግልጽ ያው በሁለቱም ወረዳም ዞንን ሲቀመጥ ይገመግማል። የጠረ ሰላም ኃይል በቁጥር ኃይል ሲአካባቢ ያለ ይባላል እነዛ ሰዎች ናቸው ጥቃት የሚያደርሱት። በአካባቢው ያለው የመንግስት ጸጥታ አስከባሪ ኃይል አንድ ሺህ አንበል ብቻ መሆኑ በቂ አለመሆኑን ጠቅሰው ደረሰ ያለውን ጉዳት ይናገራሉ። ከተና ወደ አስራ ሰባት የዘጋር ተያይዞ ባለው ሻምበል ብቻ የሚሸፈን አይደለም። አሁንም ቢሆን ያው መንግስት አካልን እየጠየቅን ያለውን ተጨማሪ ሀይል እዛ ካልሆነ በእነዚህ ባሉት የሚሸፈን አይደለም ለራሱ ለማረጋጋት የሚያል ከወታደር አካል አራት ሞቷል ወደ ሁለት ቆስሏል። በኦሮሚያ ክልል የምዕራብ ጉጂ ዞን ገላና ወረዳ የጸጥታ አስተዳደር ኃላፊ አቶ እስራኤል አሊ በበኩላቸው ጥቃቱ የእርስ በእርስ ግጭት መሆኑን ተናግረዋል። እኛም በአካል ይዛ አልደረሰንም ተወሰነ ሰዎች ነው ደ ተጋጩት የሚል ወረ ያለው እሱም ደውለ ጠርተናል የተወሰነ ሰዎች ነው ተካክሶ ነው የተመለሱት የሚላለው አንድ ብሔር ላይ ጥቃት ለማድረስ እኛ ዓላማ አይደለው የሚል እየሰጡ ስለሆነ እነሱም አይደለውም ከዚሁ ነው አሁን እየተጋጨ ያለሁት። አቶ ኢስራኤል እንዳሉት ችግሩ ሳይፈታ የቆየው በአስተዳደር ወሰን አለመካለል ነው። የአስተዳደር ወሰን ከማካለል በፊትም እርቅ ይቀድማል ነው ያሉት። ያው ግጭቱ ይታወቃል። የዛሬ ሶስት ዓመት ሆኗል። የወሰን ጉዳይ ነው የአስተዳደራዊ ወሰን እስከ ዛሬ አልተቃለለን። በዛ ምክንያቱ ነው። ያኛም የኔ ነው ይላል፣ ያኛም የኔ ነው ይላል። በዛ ምክንያቱ ነው። ከዛሬ ከመንግስት ልባት ማግኘት አልቻለን። በሌላ በኩል የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ወንድሙ ገብረም ዋናው የአካባቢው ችግር የታጠቁ ኃይሎች የሚያደርሱት ጥቃት ነው ብለዋል። ያው እንደምታውቀው እዛ አካባቢ ዋናው ችግሩ የወሰን ጋር የተያዘ ጉዳይ ሳይሆን የታጠቁ ኃይሎች እዛ አካባቢ የሚንቀሳቀሱ አሉ እና እነሱ በድንገተኛ የሚያደርሱት ነው ያለው እንጂ በዋናነት ከወሰን ጋር የተገናኘ መሰረታዊ ጉዳይ አይደለም። ሁለቱ ክልሎች ችግሩን ለመፍታት የጋራ እቅድ ማውጣታቸውም ተናግሯል። እየሰራን ያለ ነው። መከላከያም እያገዘን በጋራ አርዘን እየሰራን ያለ ነው። እነሱም ከእኛ ጋር ለመስራት ዝግጁ ናቸው። አብረውንም አግዘውንም እየሰሩ ነው ያሉ። በጋራ ተቀናጅተን እየሄድን ያለ ነው። ግን ያው እዛ አካባቢ ያለው ከዛ ትንሽ ከእኛም አቅም በላይ ከፍ ያለ ስለሆነ ትንሽ እይታ የሚፈልግ ስለሆነ ነው ከመንግስት አቅም በላይ ነው ማለት ነው።

አይደለም። ይህን ያደረጋለ የመንግስት ተቋም አይደለም። ይህን እያደረገ ያለውና ከዛ ውጭ የሆነ ኃይል ስለሆነ ትንሽ ትኩረት ሚፈልግ ነገር አለ። በአማሮ ወረዳ የጃሎ ቀበሌ ነዋሪ የሆኑት አቶ ሰብስቤ ቸርነት ላለፉት ሁለት ዓመታት አካባቢው ከፍተኛ ችግር ውስጥ መሆኑን ተናግረዋል። በአካባቢው ሰዎች በግፍ ይገደላሉ፣ ከብቶች ይዘረፋሉ፣ የእህል ማሳዎቻችን በሳት ይወድማሉ፣ ቤቶቻችንም ይቃጠላሉ ነው ያሉት። በአማሮ ወረዳና በምዕራብ ጉጂ ዞን ገበና ወረዳ አዋሳኝ አካባቢዎች ከሁለት ዓመት በላይ የዘለቀው ግጭት ትናንት ማገር ሽቱን የተናገሩት አቶ ሰብስቤ መንግስት አፋጣኝ መፍትሄ እንዲሰጣቸው ቢጠይቁም ምላሽ እንዳላገኙ ገልጸዋል። ያው እኛ ከሁለት አመት በላይ ተፈናቅለን ባለንበት የነበረን ጭራሽ አሟጦ ትናንት ያው አውድሞብናል። የትናንትናው ይባት ነው። ከመጀመሪያው ያልተናነሰ ነው። ትናንት በእኛ ቀበሌ ብቻም ሳይሆን በሌሎች ሁለት ቀበሌዎችም ላይ እንደዚሁ አደጋው ነበረ። ከባድ ነው። በቃ የትናንቱ የታቅዶ እንደገና የተጀመረ ነገር ነው መስለኝ። የሀገረ ሽግ ነገር ነው ጉጂ የሚለው ስም ሽፋን ካልሆነ በስተቀር ይሄ ልዩ የታጠቀ ኃይል ነው የተደራጀ ኃይል ነው የሚ እያደረገ ያለው ከአማሮ ዲላ፣ አዋሳ ና አዲስ አበባ የሚወስድ መንገድ ለሁለት አመት መዘጋቱ ደግሞ ችግሩን አባብሶታል ያሉት አቶ ሰብስቤ ከሀያ ሶስት ሺህ በላይ ዜጎች ከቀያቸው ና ከቤታቸው መፈናቀላቸውንና መንግስት በቂ ድጋፍ እንዳልሰጣቸው ተናግረዋል። ህይወታቸውም በስጋት ላይ መውደቁን ገልጸዋል። መንገድ ተዘግቶ ሰው ሞቶ ንብረት ተቃጥሎ ሰው እንዲህ ሆኖ ዜጋ በሀገር ላይ ስደተኛ ሆኖ ባለበት እኛ የሀገር ውስጥ ስደተኛ ሆነናል። አሁን ዞን ነው ክልል ነው ፌደራል ነው የሚባለው ነገር ለእኛ ትርጉም የሚሰጥ ስራ ሰርቶ እስካሁን አላሳረፉንም። ያው ስቃያችን ዕለት በዕለት እየጨመረ ነው ያለው። አደጋ ውስጥ ነው ያለው። በቃ ጥያቄ ምልክት ውስጥ ነው ህይወት ያለው። እና ምናልባት ሰሚ ካለን መንግስት ካልነቃ። አሁን ይናል ካለን የሚል ስጋት አለኝ። ከገላና ወረዳ የህብረተሰብ አባል ለማነጋገር ደጋግመን ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ራዲዮም ዮናታን ዘብዴዎስ ሀዋሳም